ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚሰማው ፕሮግራም አሁን ጀመረ። ¶¶ ኢትዮጵያ በምግብ እጥረት ረገድ የሚሌኒየሙን ግብ እንዳሳካች ተገለጸ። የሚሊኒየም ደቨሎፕመንት ጎል የተቀመጠው በዋነኝነት የምግብ እጥረት 74.8 የነበረ ሲሆን ይህንን ግብ በግማሽ በመቀነስ በኢሮፓውያን አቆጣጠር በ2214 ወደ 36.35 ፐርሰንት ዝቅ እንዲል ያደረገችበት ሁኔታ ነው ያለው የግብርናና ገጠር ልማት ሚኒስቴር ቃል አቀባይ አቶ አስራት ገብረ ጻድቅ። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል። የዛሬ መደበኛ ቅንብሮቻችን ስፖርትና አፍሪቃ ነክ ርዕሶች ይሆናሉ። ከዚያ የዛሬውን ቀን ሰኔና ሰኞን የተመለከተም አጭር ቅንብር ይኖረናል። እንደምናመሻቸው አድማጮቻችን፣ አስተናጋጆቻችሁን ያዳኝ ፍሳዬና አዲሱ አበበ ፕሮዲሰራችን ንጉሱ ታምሬ ነው። ሰኞ ሰኔ 1 2007 ተረኛን አስተናጋጆች ነን። አሁን ወደ ዓለም ዜና ንባብ እንሄዳለን። አንድ የተባበሩት መንግስታት ድርጅት ኮሚሽን በኤርትራ መንግስት ስልጣን ስር ሰፊ የሰብአዊ መብት ረገጣ እንደሚፈጸም የሚያሳይ ዝርዝር ዘገባ አውጥቷል። ለዚህ ዋና ተጠያቂዎች ከሚባሉት መካከል የሀገሪቱ ፕሬዝደንት ተጠቃሽ እንደሆኑ ዛሬ የወጣው ዘገባ ያመለክታል። ስለ ኤርትራ ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ኮሚሽን አምስት መቶ አምሳ ቃለመጠይቆችንና አንድ መቶ 60 በጽሁፍ የቀረቡ ማስረጃዎችን ያካተተው ክትትል ሂደት አንድ አመት የፈጀ ሲሆን ኤርትራ ገብቶ ሁኔታውን ለማጥናት ላቀረበው ጥያቄ ከኤርትራ መንግስት ምላሽ እንዳላገኘ ገልጿል። ይህን መሰረት በማድረግም ኤርትራውያን ዓለም አቀፍ ጥበቃ እንደሚያስፈልጋቸው፣ ስደተኞቹን ለመርዳትም ዓለም የረጅም ጊዜ መፍትሄ እንዲፈልግ ኮሚሽኑ ጥሪ አድርጓል። ለውጥ ለማምጣት የማይችሉ ሆኖ የተሰማቸውና ተስፋ የቆረጡ በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገሪቱ ሸሽተው እየወጡ ነው ይላል ዘገባው። በመንግስት ላይ ከሚቀርቡት ክሶች መካከል ሰፊና ካለምንም ምክንያት የሚካሄድ የስለላ ተግባር ይገኝባቸዋል። የስለላው ተግባር የሚካሄደው ለሀገሪቱ ደህንነት ከሚያስፈልገው የዘለለ እንደሆነና ኤርትራውያን እየተሰለልን ነው የሚል ፍርሃት እንዲያድርባቸው ማድረጉን የኮሚሽኑ ዘገባ ጠቅሷል። ከሀገሪቱ መውጣት የሚፈልጉት ሰዎች መንግስት በመንቀሳቀስ መብት ላይ የሚያደርገው ቁጥጥር መሰናክል ይሆንባቸዋል። ዜጎች ከሀገሪቱ ሸሽተው እንዳይወጡ ደግሞ ወታደራዊ ኃይል በድንበሮች አካባቢ ለመግደል የመተኮስ ትዕዛዝ አስተላልፏል ይላል ዘገባው። ኮሚሽኑ ከሀገሪቱ ፕሬዚደንት ሌላ ተጠያቂ ናቸው ከሚላቸው አካላት መካከል የማስታወቂያ ሚኒስቴር፣ የፍርድና የመከላከያ ሚኒስትሮች ይገኙባቸዋል። ዋናዎቹ በሰብአዊ መብት ረገጣ የሚጠየቁት አካላት የሀገሪቱ የመከላከያ ኃይሎች፣ ገዢው ህዝባዊ ግንባር ለዲሞክራሲና ለፍትህ መሆናቸውን የኮሚሽኑ ዘገባ አውስቷል። ይፈጸማሉ የሚባሉት የሰብአዊ መብት ረገጣዎች በመናገር በመሰብሰብ ሀሳብን በመግለጽና በሃይማኖታዊ እምነት መብት ላይ የሚደረግ የተቀነባበረ ጭቆና የሚለው ይገኝባቸዋል። በወንጀል የተከሰሱ ኤርትራውያን ፍትሐዊ ፍርድ አያገኙም። በዘፈቀዴ ይታሰራሉ። እየተነጠሉ መታሰርና በከባድ ስራ መቀጣት ይገጥማቸዋል። በኮሚሽኑ ዘገባ መሰረት ሴቶች በማንኛውም የኤርትራ ህብረተሰብ አድልዎ ይፈጸምባቸዋል። ጉልበት የመጠቀም ተግባርም ይገጥማቸዋል። ኤርትራውያንን የሚገዛው ሕግ ሳይሆን ፍርሃት ነው ይላል ዘገባው። የሀገሪቱ ገዢ ፓርቲ ስልጣን ላይ ያለው በሀገሪቱ ለሀቀኛ ዲሞክራሲ የሚያስፈልግ ለውጥ እንዳይደረግ አሻፈረኝ በማለት ነው ይላል የኮሚሽኑ ዘገባ። በተባበሩት መንግስታት ድርጅት ኤርትራን በሚመለከት የሰብአዊ መብት ጉዳይ እንዲከታተሉ የተሰየሙት ሼላ ኪትሮት ከሶስቱ የኮሚሽኑ አባላት አንዷ ናቸው። ዓለም አቀፍ ማህበረሰብ የፍትህ አልባነት ያሉትን ጉዳይ በመፍታት ተግባር እንዲረዳ ጥሪ አድርገዋል። በፍርሃት መገዛት፣ የገደብ አልባ ወታደራዊ አገልግሎት ፍርሃት፣ በዘፈቀደና ተገድሎ መታሰር ሶቆቃና የሰብአዊ መብት ረገጣ መቆም አለበት ሲሉ ሼላ ክትሩት አስገንዝበዋል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር አቶ ግርማ አስመሮም ዘገባውን ዘገባውን መሰረተ ቢስ ነው ብለውታል። ቀጥሎ ይቀርባል። በመሰረቱ ይህንን ሪፖርት እንደ ቁም ነገር መውሰድም አይቻልም። ምክንያቱም እነኚህ ሰዎች እንደውም ይህንን ሪፖርት ያዘጋጁት መከሰስ አለባቸው ኤርትራንም አላዩ የኤርትራ ሕዝብም ከየት ወደየት እንደሄደ ከየት እንደመጣም አያውቁም። ስለዚህ ይሄ ሪፖርት መሰረት የሌለው አንድ የደንቆሮ የሞኝ ዘፈን ሁልጊዜ ማበባ ብለህ ነው የምትተው። አምባሳደር ኤርትራ ውስጥ ለመግባት ፈልገው የኤርትራን መንግስት ጠይቀው ምላሽ እንዳላገኙ ለአንድ አመት ያክል ጠይቀው መግባትም ስላልቻሉ ውጭ ላለው ኤርትራውያን መነጋገር ግድ እንደሆነባቸው ና አምስት መቶ ሀምሳ የሚሆኑ ሰዎችን ቃለ መጠይቅ እንዳደረጉ መቶ ስልሳ የሚሆን ደግሞ በጽሁፍ መረጃ እንዳገኙ ነው የሚናገሩና ይሄስ ይሄም ራሱ እኮ እዛ ኤርትራ ውስጥ መግባት ስላልቻሉ ከየትም ከየትም ለቃቅመው ሪፖርት ማዘጋጀት አይቻልም። ትክክልም አይደለም። እነኚህ ሰዎች ደግሞ ሬፊዩጂ ካምፕ ያሉ ሰዎችን ነው ያነጋገሩት። አይጠቅሷቸውም፣ እንደውም ማን እንደሆኑ። ይሄ ራሱ ከሳሽ እኮ መታወቅ አለበት። ስለዚህ በመሰረቱ እንደ ሂደትም እንደ ተጨባጭ ማስረጃም ሊቀርብ የማይችል ሪፖርት ነው ያቀረቡት። የሰዎቹ ማንነት መግለጽ አደጋ ውስጥም ሊጥላቸው ይችላል ከሚል ሊሆን ይችላል። ና ውጭ ሀገር ከሆንኩኝ የምናገረው ምንም አደጋ የሚመጣ ያለ ይሄ እኮ መሸፈኛ ነው። አደጋ ሰዎችን ስምማን ጠቅሰው አደጋ ሊመጣ የሚለው ይሄ የተንኮላ አሰራር ነው። ተጨባጭ ማስረጃ ሳይኖርህ ሽፋን የምትጠቀምበት አሰራር ነው። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አልግሎት የሚተላለፈውን የምሽቱን ዜና ነው። አቃቢ ህግ እነ ዘላለም ወርቅ አገኘው መዝገብ ከከሳቸው በእስር በሚገኙ የፖለቲካ ፓርቲ ተጠርጣሪዎች ላይ ያቀረባቸው ምስክሮች በዝግ ችሎት እንዲሰሙለት ያቀረበውን ጥያቄ ፍርድ ቤቱ ውድቅ አረጋው። ይሁን እንጂ ፍርድ ቤቱ የምስክሮቹን ቃል ጋዜጠኞች እንዳይዘግቡም ትዕዛዝ ሰጥቷል። አቃቤ ህግ በሰኔ 2006 ዓ ም በሽብር ጥርጣሬ የከሰሳቸው የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የብሔራዊ ምክር ቤቱ አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እና የአረና ትግራይ አመራር አባል አቶ አብርሃ ደስታን ሌሎች ስድስት ሰዎችን መሆኑ ይታወሳል። መለስካቸው አማ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው የክስ መዝገብ የተዘረዘሩትን ተጠርጣሪዎች የቀጠረው ለሁለት ጉዳዮች እንደነበረ ችሎቱ ከመሰየሙ ግልጽ አድርጓል። አንደኛው አቃቤ ህግ በተጠርጣሪዎቹ ላይ ያቀረባቸውን የሰው ምስክሮች መስማት ሲሆን፣ ሁለተኛው ደግሞ ሦስተኛ ተከሳሽ አቶ ዳንኤል ሽበሺ በማረሚያ ቤት ላይ ላቀረበው አቤቱታ የማረሚያ ቤቱን መልስ መስማት ነበረ። ይሁንና አቃቢ ህግ የምስክሮቹን ቃል መስማት ከመጀመሩ በፊት ለፍርድ ቤቱ በቃል አመልክቷል። አቃቢ ህግ የቆጠራቸው ምስክሮች ዛቻ፣ ማስፈራራትና ድብደባ በተለይ በአንደኛ ምስክር ላይ የተፈጸመ ስለሆነ ለደህንነታቸው ሲባል ህጉ በሚፈቅደው መሰረት ቃላቸው በዝግ ችሎት እንዲሰማ ለፍርድ ቤቱ አመልክቷል። የተከሳሽ ወይንም ተከላካይ ጠበቆች የአቃቢ ህግ ጥያቄ የህግ መሰረት የለውም እና ፍርድ ቤቱ ጥያቄውን ውድቅ እንዲያደርግላቸው ጠየቁ። በተለይ ተጠርጣሪዎቹን ወክለው እንዲናገሩ ፍርድ ቤቱ የፈቀደላቸው አቶ ሀብታሙ አያሌው አቃቢ ህግ በምስክሮቹ ላይ ደረሰ ያለው ማስፈራራትና ዛቻ መሰረት የለውም ብለዋል። ገና ክሱ ሲመሰረት በማመልከቻው ላይ የማስረጃ ዝርዝር በቀረበበት ወቅት አቃቢ ህግ ለምስክሮቹ ደህንነት በማለትና በፍርድ ቤትም እውቅና የምስክሮቹ ስም ዝርዝር አልተያያዘም። እኛም ተከሳሾች ልናውቋቸው አንችልም። ስለሆነም በዚህ መሰረት በሌለው ምክንያት ጉዳያችን በግልጽ ፍርድ ቤት የመታየት ህገ መንግስታዊ መብታችን መገደብ የለበትም ሲሉ አመልክተዋል። ፍርድ ቤቱ የግራቀኙን ክርክር ሰምቶ በጽህፈት ቤቱ ከመከረ በኋላ የአቃቢ ህግ ጥያቄ ህጋዊ መሰረት የለውም በማለት ውድቅ አድርጎታል። ይሁንና መገናኛ ብዙኃን የህትመትም ሆነ የኤሌክትሮኒክስ የምስክሮችን ቃል ስማቸውንና ሌሎች ዝርዝር ጉዳዮችን እንዳይዘግቡ ፍርድ ቤት ትእዛዝ ሰጥቷል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ጂ ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉት አገሮች፣ ሩሲያ በኡክራይን የሚካሄደውን ግጭት ለማክተም ሙሉ በሙሉ ተኩሱ እንዲቆም ካላደረገች በስተቀር በእሷ ላይ የሚጣለውን ማዕቀብ እንደሚያጠብቁ አስጠንቅቀዋል። ጀርመን ላይ የተካሄደው ጉባኤ ትላንት ከመጀመሩ በፊት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እና የጀርመኗ ቻንስለር አንጌላ ሜርከል ተገናኝቶ ተነጋግረዋል። በሩሲያ ላይ የተጣለው ማዕቀብ የሚጸናበት ጊዜ በኡክራይን የተኩስ ማቆም ስምምነት መተግበር ላይ በሚኖራት ሚና ይወሰናል በሚለው ነጥብ ላይ እንደተስማሙ የዋይት ሀውስ ቤተ መንግስት ገልጿል። በዩናይትድ ስቴትስ የሚመራው ጥምረት እስላማዊ መንግስት ነኝ የሚለውን ቡድን በመዋጋት ላይ ያለው የተሟላ ስትራቴጂ ሳይኖረው ነው ሲሉ ፕሬዚደንት ኦባማ ዛሬ ተናግረዋል። ዋና መሰናክል የሆነውም በኢራቅ የተመለመሉ የጸጥታ ኃይሎች እጥረት ነው ብለዋል። በኢራቅ በኩልም እንዲሁ መሟላት ያለባቸው ነገሮች ስላሉ አሁን በእኛ በኩል ፍጹም የሆነ ወይም የተሟላ ስትራቴጂ ገና የለንም። አያይዘውም ፕሬዚደንት ኦባማ ኦል ካንትሪስ ኢንተርናሽናል በአለም አቀፉ ጣምራ ኃይል ውስጥ ያሉ አገሮች ሁሉ የኢራቅን የደህንነት ኃይሎች ለማሰልጠን እየተዘጋጁ ናቸው። ኢራቅ ውስጥ አሁንም ካስተዋልናቸው ነገሮች አንዱ ከሚሰለጥኑት የበለጠ የማሰልጠን ብቃቱ እንዳለን ነው። የደቡብ ሱዳን ተፋላሚ ወገኖች ዛሬ በአዲስ አበባ ከኢጋድ ጋር በተናጠል ቅድመ ውይይት ይዘዋል። የተፋላሚ ወገኖቹ ተወካዮች በተናጠል ከዋናው አደራዳሪ ኢጋድ ሲወያዩ መዋላቸውን እስክንድር ፍሬው በላከው አጭር ዘገባ ጠቁሟል። የደቡብ ሱዳን ተፋላሚ ወገኖች ወደ አዲስ አበባ የተመለሱት ድርድሩ ከተቋረጠ ከሁለት ወራት በኋላ ነው። የአሁኑ አመጣጣቸውም በቀጣይነት ለሚካሄደው ዋነኛ ድርድር መንገድ ለመጥረግ መሆኑ ተመልክቷል። የመንግስት የተቃዋሚዎችና ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩት ወገኖች ተወካዮችም ናቸው አዲስ አበባ የሚገኙት። የተቃዋሚዎቹ ተደራዳሪ ዶክተር ዲዮማቶክ ለቪኦኤ ሲናገሩ ዛሬ የፊት ለፊት ድርድር አለመካሄዱን አረጋግጠዋል። የዛሬው ፕሮግራም የኢጋድ አደራዳሪዎች ሶስቱንም ልዑካን ቡድኖች ተራ በተራ እያስገቡ በተናጥል የሚያነጋግሩበት እንደነበርም ጠቁመዋል። ይህ አካሄድም ሊሞከር ከታሰበው አዲስ የድርድር ስልት ጋር ሊገናኝ እንደሚችል አስረድተዋል። ኢጋድ ከዚህ በኋላ የሚያካሂደው ድርድር ከሰሜን፣ ከምዕራብ፣ ከደቡብ፣ ከምስራቅ እና መካከለኛው አፍሪካ የተወከሉ ሀገራት ጭምር የሚገኙበት እንደሚሆን ማስታወቁ ይታወሳል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካ፣ እንግሊዝና ኖርዌይም ይሳተፉበታል። ኢጋድ ሲደመር የተሰኘው ይህ ቡድን ቀዳሚውን የማደራደር ስራ የሚጀምረው ከአንድ ሳምንት በኋላ በጆሀንስበርግ ከሚካሄደው የአፍሪካ መሪዎች ጉባኤ ጎን ለጎን እንደሚሆንም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን። እስክንድር ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፍላቸው የአሜሪካ ድምፅ ሬዲዮ የአማርኛው ፕሮግራም ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገናኛለን። የምናስተናግዳችሁ እኔ አዲሱ አበበና እኔ ማዳኒ ተሳየነን። የፈረንሳይ ፖሊሶች የአፍሪካ ፍልሰተኞችን በኃይል እያስነሱ ነው። ግብ ግብ የተፈጠረው በፖሊስ እና በሕዝብ እንዲሁም በስደተኛ መካከል ማለት ነው። በዚህ ውስጥ በጣም ብዙ ስደተኞች ተመቷል። በጣም በጣም ብዙ ስደተኞች ፌንት ነቅለዋል አረፋ ምናምን ስደብቁ አጠገባቸው ነበሩ። ቪዲዮ እየቀረጽቋቸው ነበረ። ፓሪስ ከሚገኘው አንድ ኢትዮጵያዊ ከተናገሩ የተወሰደ ነው። ዝርዝሩ በመጽሔት ይቀርባል። አሁን የእለቱ አብይ ርዕስ የኢትዮጵያ የጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሮማ የዓለም ምግብና የእርሻ ድርጅት ባዘጋጀው ጉባኤ ላይ ተገኝተዋል። ጠቅላይ ሚኒስትሩ በጉባኤው የተሳተፉት ኢትዮጵያ ለምግብ ጥረት የተጋለጡ ዜጎችን በግማሽ መቀነስ የሚለውን የምዕተ ዓመቱን ግብ ማሳካቷን ከተገለጠ በኋላ ነው ተብሏል። የግብርና ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ራዲዮ በሰጡት ቃል ኢትዮጵያ እንደ አውሮፓ አቆጣጠር ከ2000 ጀምራ ለምግብ ጥረት የተጋለጡ ዜጎችን ቁጥር ከ74 በመቶ ወደ 35 በመቶ አካባቢ ቀንሳለች ይላሉ። እስክንድር ፍሬው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዓለም የምግብና የእርሻ ድርጅት ፋኦ ዋና ጽህፈት ቤት ወደሚገኝበት ሮም ካመሩት የተለያዩ ሀገራት መሪዎች አንዱ ናቸው። ጠቅላይ ሚኒስትሩ ወደዚያ ያመሩት ሀገራቸው ከተባበሩት መንግስታት ድርጅት የልማት ግቦች አንዱ የሆነውን ኤምዲጂ አንድን ማሳካቷ ከተገለጸ ከወራት በኋላ መሆኑ ነው። ኢትዮጵያ ለረሃብ የተጋለጡ ሰዎችን ቁጥር በግማሽ መቀነስ የሚለውንና በተለመደው አገላለጽ ኤምዲጂ አንድ ተብሎ የሚጠራውን በማሳካቷ የእውቅና ዲፕሎማ ማግኘቷን የፋኦ መግለጫ ያመለክታል። ጠቅላይ ሚኒስትሩ በሮሙ ስብሰባ የተገኙት ከዚህ እውቅና ጋር በተያያዘ ጭምር መሆኑን የመንግስት ምንጮች ገልጸዋል። ፋኦ ከሚከታተላቸው 129 ሀገራት 72ቱ ይህንን ግብ ማሳካት መቻላቸውን የጠቆመው የድርጅቱ መግለጫ ለዚህ ስኬት እውቅና የሰጠ ስነ ስርዓት በሮሙ ጉባኤ ወቅት መካሄዱንም አስረድቷል። ይህንን ስኬት ያደነቁት የፋኦ ዋና ዳይሬክተር ጆዜ ግራዚያኖ ዳሲልቫ እንደ አውሮፓያን አቆጣጠር ከ1990 ጀምሮ 216 ሚሊዮን ሰዎች ከረሃብ ነጻ ወጥተዋል ብለዋል። ኢትዮጵያ የተቀመጠውን ግብ ማሳካት የቻለችው የምርት መጠኗን መጨመር በመቻሏ እንደሆነ መንግስት ይናገራል። የግብርናና ገጠር ልማት ሚኒስቴር ቃል አቀባይ አቶ አስራት ገብረ ጻድቅ ለቪኤ ሲያስረዱ ይህንኑን ያብራሩት በ1983 የነበረው የአጠቃላይ ምርቻችን ስንመለከት ወደ 52 ሚሊዮን ኩንታል አካባቢ ነበር ሲመረት ነበረ። በአመት በአመት በዋና ዋና ሰብሎች 52 ሚሊዮን ኩንታል አለን ነበር ሲመረት የነበረው። አሁን ግን የግብርና ፖሊሲውም ተቀርጾ አሁን የደረስንበት ደረጃ ላይ ስንደርስ በ267 ዓመተ ምህረት ብቻ 270 ሚሊዮን ኩንታል ምርት የተመረተበት ሁኔታዎች ናቸው ያሉት። እንግዲህ ይህን ስንመለከት ባለፉት ጊዜያቶች የነበሩት የአመራረት ሂደቶች በቴክኖሎጂም በግባት አቅርቦትም ከክሎት አኮ ያሉት ስራዎች በተገቢ ሁኔታ በመሰራታቸው አርሶ አደሩም በልማት ስራዎች በመደራጀት ወደ ተግባር በመግባቱ 27 ሚሊዮን ኩንታል አካባቢ ሊመረት የቻለበት ሁኔታዎች ናቸው ያሉት። ያም ብቻ አይደለም፣ ይህን ሊያሳኩ የሚችሉ የተፈጥሮ ሀብት እና የአካባቢ ጥበቃ ስራዎችም የተሰሩበትና አርሶ አደሩ ከዚህም ከገቢ የሚያገኝበት በተለይ የምግብ ዋስትናውን ሊያረጋግጥ የሚችሉ ፕሮግራሞች ተቀርጸው ወደ ተግባር እንዲገባ የተደረገበት ሁኔታዎች ናቸው ያሉት። እናም የምርት መጠን መጨመሩ ሀገሪቱ ለምግብ እጥረት የተጋለጡ ሰዎችን ቁጥር እንድትቀንስ የተቀመጠውን ግብም እንድታሳካ እረድቷታል ባይ ናቸው። አቶ አስራጥ በሀገራችን ከፍተኛ የሆነ ምርት ተመርቷል። የሚሊኒየም ዴቨሎፕመንት ጎል የተቀመጠው በዋነኝነት የምግብ እጥረት ሰባ አራት ነጥብ ስምንት የነበረ ሲሆን ይህንን ግብ በግማሽ በመቀነስ በአውሮፓውያን አቆጣጠር በ2012-14 ወደ 36-35 ፐርሰንት በዚህ ዝቅ እንዲል ያደረገችበት ሁኔታ ነው ያለው። ከዚህ አኳያ ለረሃብ የተጋለጡ ሰዎችን ቁጥር በግማሽ ቀንሳለች በግማሽ ቀንሳለች። የምግብ እጥረት የነበረባቸውን ሰዎች ከ74.8 ወደ 35 ፐርሰንት አካባቢ በግማሽ በመቀነሷ ይህ አሉ ከሚባሉ በተለይ ሰክሰስፉል ከሆኑ አገሮች ውስጥ አንዷ አውትስታንዲንግ ፕሮግረስ ካሳዩ ሀገሮች ውስጥ አንዷ በመሆን የዲፕሎማ እውቅና በሮማ የተዘጋጀው አጠቃላይ ጉባኤ ላይ በአንድ መቶ ሃምሳኛው የካውንስል መደበኛ ስብሰባ ላይ ሽልማት ያገኘችበት ሁኔታ ነው ያለው። ከሰባ አራት ወደ ሰላሳ አምስት ነው ቅነሳ ያሉኝ ለምሳሌ ለምግብ እጥረት የተጋለጡ ሰዎች ቁጥር። ነገር ግን አሁንም ፐርሰንቱ፣ መቶኛው እዛው ሰላሳዎቹ አካባቢ የሆነባቸው የኢትዮጵያ አካባቢዎች አሉ ማለት ይቻላል። አሁን የነገሩኝ አማካኙን ነው። ኢትዮጵያ እንደ ሀገር በአማካይ እዚህ ደርሳለች የሚል ነው ብዬ ነው ይሄን በተመለከተ እንግዲህ መረጃው በጅ የለም። ቢሰራ ከዛ የበለጠ ዝቅተኛ ደረጃ ላይ አለ ተብሎ ይወሰዳል። እንደ አጠቃላይ እንደ ሀገራችን በአማካይ ያለውን ነገር ስንወስደው ግን 35 ፐርሰንት ላይ የሚለውን ነገር መውሰድ ይቻላል። ግን አንዳንድ በተለይ ጥሩ ምርት ሊሰጡ የሚችሉ ቦታዎች ላይ በምንመለከትበት ጊዜ ራሳቸውን ችለው ለሌሎች አካባቢ በገበያ ትስስር የገቡበት ሁኔታዎች እንዳሉ ማየት ይቻላል። በኢትዮጵያ እህል ወይም ምግብ ከውጭ ወይም ከአደጉ ሀገራት መቀበል የምታቆምበት ሁኔታ ይኖራል ማለት ነው። አዎ በሂደት ከውጭ የሚመጡትን ግባችንም ይሄ ነው፣ ከውጭ የሚመጡትን እርዳታዎች ማቆም ነው። ስለዚህ ይህ የሚያሳየን ነገር ምንድ ነው? አሁንም ወደዛ ደረጃ እየገባንበት ከውጭ የሚመጣውን እርዳታ የመቀነስ ሁኔታ የደረሰንበት ሁኔታዎች ናቸው ያሉት። ስለዚህ በቀጣይ በሚቀጥሉት በሁለተኛው ጂቲፒ ዘመናችን ሙሉ ለሙሉ የምግብ እርዳታን ከውጭ የምናቆሙበት ሁኔታ ይፈጠራል የሚል ነገር ነው፣ በግብ አስቀምጠን እየተንቀሳቀስን ያለ ነው። አሁን ተግባራዊ በሚደረገው የአምስቱ ዓመት የእድገትና የትራንስፎርሜሽን እቅድ በአምስቱ ዓመት በቀጣዩ አምስት ዓመት መጨረሻ ማለት ነው። በተለያዩ ሀገራት እየተገኘ ነው ያለውን ውጤት ያደነቀው ፋኦ ረሃብን የማስወገዱ ስራ ግን አልተጠናቀቀም ሲል አሳስቧል። በዓለም ላይ ከዘጠኝ ሰዎች አንዱ ንቁ፣ ጤነኛና ምርታማ ህይወት ለመምራት በቂ ምግብ የለውም ነው ያለው። የሮም ቆይታቸውን ያጠናቀቁት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቡድን ሰባት መሪዎች ስብሰባ ላይ ለመገኘት ወደ ጀርመን ሙኒክ ማምራታቸው ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢደፓ ግንቦት 16 ቀን የተካሄደው አምስተኛው ዙር ጠቅላላ ምርጫ በየትኛው መመዘኛ ነፃ ፍትሃዊና ዲሞክራሲያዊ አይደለም አለ። የድምፅ መስጫ ኮረጆዎች አስቀድመው የተሞሉባቸው ስፍራዎች እንደነበሩ የተናገሩት የኢደፓ አመራር አባላት ፓርቲው በምርጫው ላይ ለወሰደው አቋም በቂ ማስረጃ እንዳላቸው ገልጸዋል። ባለፈው ቅዳሜ ግንቦት 29 ቀን ኢዴፓ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ ርዕስ ምርጫው ዴሞክራሲያዊ፣ ፍትሐዊ በሕብረተሰቡም ዘንድ ታማኒ አልነበረም ይላል። ፓርቲው በምርጫው ሲያደርግ በነበረው ተሳትፎ ተመልክቻቸዋለሁ ያላቸውን ችግሮች በተደጋጋሚ በይፋ ሲያሳውቅ እንደነበረና በተለይም ምርጫ ቦርድ ገዢው ፓርቲና የመገናኛ ብዙኃን ለምርጫው ስኬታማነት የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ እንዳቀረበ ይኸው ጽሑፍ ያስረዳል። እንዲያውም አለፍ ብሎ በቅድመ ምርጫ ወቅት የገጠሙን ችግሮች መፍትሄ እንዲያገኙ ከፍተኛ ጥረት ብናደርግም ችግሮቻችን ከመፈታት ይልቅ ይበልጥ በመባባስና ታቅዶ የሚፈጸም በሚያስመስል ሁኔታ ጫናዎቹ የፓርቲያችንን እንቅስቃሴ በሚፈታተን ደረጃ ተጠናክረው የቀጠሉበት ሁኔታ ተፈጥሯል ይላል የጽሑፍ መግለጫው። ከዚያም በቅድመ ምርጫው ሂደትና በድምፅ መስጫው ዕለት 22 ተፈጽመዋል ያላቸው ህገወጥ ድርጊቶችን ዘርዝረዋል። የፓርቲው የፋይናንስ ጉዳይ ኃላፊ አቶ አዳነ ታደሰ ኢዴፓ ከዚህ ተነስቶ የወሰደውን አቋም በንባብ አሰምተዋል። ከላይ በዝርዝር ያስቀመጥናቸው በምርጫው ሂደትም ሆነ በምርጫው ዕለት የታዩ ህገ ወጥ ድርጊቶች ሲሆኑ እነዚህ የህግ ጥሰቶች የምርጫ ስርዓታችን እድገት ከማሳየት ይልቅ ከምርጫ ዘጠና ሰባት በኋላ ይበልጥ እየተዳከመና እየቀጨጨ የመጣ መሆኑን የሚያሳዩ ተግባራት ሆነው አግኝተናቸዋል። ስለሆነም በሂደቱም ሆነ በምርጫው ዕለት የተፈጸሙትን ድርጊቶች በጥልቀት የመረመረው የኢዴፓ ስራ አስፈጻሚ ኮሚቴ ምርጫው በየትኛውም መመዘኛ ነጻ፣ ፍትሃዊና ዲሞክራሲያዊ እንዳልሆነ አረጋግጧል። በኢሌፕ ስራ አስፈጻሚ ኮሚቴ አመለካከት የምርጫ ውጤት የሚያመለክተው የምርጫውን ዴሞክራሲያዊነት ሳይሆን ተጸራሪውን ነው። አቶ አዳነ ታደሰ ኢትዮጵያ ውስጥ ከሌላው ዓለም በተለየና በላቀ ሁኔታ የፖለቲካ አስተሳሰብ ልዩነት ያለ ቢሆንም የምርጫ ውጤት ግን ይህንን ልዩነት ፈጽሞ በሚያሳይ ሁኔታ ተጠናቋል። በዓለማችን ዲሞክራሲያዊ ምርጫም ሆነ የስሙላ ምርጫ የሚያካሂዱ አገሮች ላይ እንደዚህ አይነት ውጤት ተመዝግቦ አያውቅም። ውጤቱም ሆነ ሂደቱ ምርጫው ዴሞክራሲያዊ ፍትሐዊና ነጻ አለመሆኑን ያረጋገጠ ነው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ በጽሁፍ መግለጫው ላይ ለዘረዘራቸው ህገወጥ ድርጊቶች ምን ያህል ተጨባጭ ማስረጃ እንዳለው ከጋዜጠኞች ለአመራር አባላቱ ጥያቄ ቀርቦ ነበረ። የፓርቲው ሊቀመንበር ዶክተር ጫኔ ከበደ መግለጫው እስከ ዛሬ የዘገየውም ይህንኑ ለማጠናቀር ነበር ይላሉ። ምንም ጥርጥር የለውም። ይህን ያህልም ጊዜ የፈጀብን መረጃዎቹን ለማሰባሰብ ነው በየትኛውም መመዘኛ ዲሞክራሲያዊ ናቸው ሊያስብሉ የሚችሉ ሂደቶች ያለመሆናቸውና ተጽዕኖዎችና የህግ ጥሰቶች መረጃዎቹ በሙሉ በጃችን አሉ። በፎቶ ያሉ በፎቶ አሉን፣ በድምፅ ያሉ በድምፅ አሉ። ስለዚህ እነኚህ በትክክል ማስረጃዎቻችን ናቸው ለኛ። ዶክተር ጫኔ የከበደ በአይኔ የተመለከትኳቸው ከሚሏቸው ጀምሮ አንዳንድ ተጨማሪ ማስረጃዎችን ዘርዝረዋል። ከዚህም በላይ ኮረጆ ተሞልቶ መገኘቱ የሚገርማችሁ ነገር ፓትሮል ለማድረግ የወረዳ የኢህአዴግ ተወካዮች ይዘውት ይዞሩት በነበረ መኪና ውስጥ በግልጽ በአይኔ ያየሁትን ነው የምነግራችሁ። በመኪና ውስጥ ሶስት ኮረጆዎች ተጭነው ነው የነበረ። ሶስቱም ኮረጆዎች የተሞሉ ናቸው። ይህን ማረጋገጥ ችያለሁ እኔ በአይኔ። ከምርጫው በፊት የድምፅ መስጫ ወረቀቶች አምባሰል ላይ ተበትነዋል፣ ወላይታ ላይ ተበትነዋል፣ በተወሰኑ ወረዳዎች ደቡብ ላይ ተበትነዋል። ስለዚህ ከምርጫው በፊት እነዚህ ወረቀቶች በእጃችን ገብተዋል። የኢዴፓ የጥናትና ምርምር ጉዳይ ኃላፊ አቶ ዋሲሆን ተስፋዬ የምርጫውን ውጤት በተመለከተ ፓርቲው የሚሰጠው ዋጋና ትኩረት የተለየ ነው ይላሉ። በየጊዜው በዚህ ወይንም በዚያ ፓርቲ ከሚገኘው ውጤት ይልቅ ኢዴፓን የሚያሳስበው የሂደቱ ጉዳይ ነው ይላሉ። በዲሞክራሲያዊ ሥርዓት ውስጥ ሕዝቡ የፈለገውን መምረጥ እስከቻለ ድረስ እኛ በድምፅ የፈለገውን ውጤት ስታገኝ ችግር የለብን። በዚህ በተጨማለቀ ሂደት ውስጥ ግን ኢህአዲግ እንደፈለገ ምርጫ ለመርሃ ግብር ለማስመሰያ እየተጠቀመ እድሜውን ለማራዘም የሚቀጥልበት ከሆነ እች ሀገር እኛም ኢህአዴግም ህብረተሰቡ ወደማይፈልገው አቅጣጫ እየተመራች ነው ያለችው እየሄደች ነው ያለችው። ይህንን ሁላችንም ኃላፊነት እንደሚስትመው አካል ቆም ብለን ልናስብ ይገባል። በኢትዮጵያ መግለጫ ላይ የምርጫ ቦርድን አስተያየት ለማወቅ ወደ ቦርዱ ጽህፈት ቤት ዋና ኃላፊ ደጋግሜ የደወልኩት ስልክ መልስ አላገኘም። ይሁንና ቦርዱ ቀደም ሲል ግንቦት 27 ቀን 2007 ዓ.ም ለሀገር ውስጥ መገናኛ ብዙሀን ጋዜጠኞች በሰጠው መግለጫ የምርጫውን ፍትሐዊነትና ታማኒነት በመጠራጠር መግለጫ የሚሰጡ ፓርቲዎችን ማውገዙ ይታወቃል። የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በዚህ ጋዜጣዊ መግለጫ ላይ የምርጫውን ታማኒነት ከጥያቄ የሚያስገቡ መግለጫዎች መሠረተ ቢስ ናቸው ማለታቸውን መገናኛ ብዙሀን ዘግበዋል። ማንም ቅር የተሰኘ ፓርቲም ህጉ በሚያዘው መሰረት ህጋዊ ጥሰቶች ናቸው ያላቸውን ድርጊቶች በአምስት ቀናት ውስጥ ለቦርዱ እንዳላሳወቀም ተናግረዋል። ቀደም ሲል በቦርዱ የተገለጸውን ጊዜያዊ ውጤት ውድቅ ያደረጉ አንዳንድ ፓርቲዎችንም ውሳኔያቸው ተቀባይነት እንደሌለው ቦርዱ መግለጹን መገናኛ ብዙሃን ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፕሮግራማችን ይቀጥላል። ቀደም ሲል የፈረንሳይ ፖሊስ ዋና ከተማይቱ ፓሪስ ያሉ የአፍሪካ ስደተኞችን በኃይል እያስነሱ ናቸው የሚለውን ዘገባ ለመጽሔት ብለን ነበረ። ወደ ሁለተኛው አጋማሽ ወስደነዋል። ይቅርታ። ወደ መጨረሻው የመጽሔት ርዕስ አልፋሉ አሁን ሩሲያ በዩክራይን የምታራምደውን ጠባጫሪነትም ሆነ የጽንፈኞችን የኃይል ጥቃቶችና የአካባቢ የአየር ለውጥን የተመለከቱ ርዕሰ ጉዳዮችን የሰባቱ የዓለም ከበርቴ ሀገሮች ጂ ሰባት መሪዎች ከበድ ያለ ፈተና ከፊታቸው ተደቅኗል ሲሉ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናግረዋል። ከፕሬዚዳንቱ ጋር የተጓዙ የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሉዊስ ራሚሬስ ጉባኤው ከሚካሄድበት የጀርመኗ በቫሪያን ተራራማ ስፍራ ያጠናቀረውን ዘገባ አሉላ ከበደ ይዟል። የጀርመኗ ቻንስለር አንጌላ መርክል ሞቅ ያለ አቀባበል ያደረጉላቸው ፕሬዚዳንት ኦባማ ወደ ዋናው የጉዟቸው አጀንዳዎች ከማምራታቸው አስቀድሞ ሁለቱ መሪዎች ሽሎስ እላሙ አቅራቢያ የምትገኘውን የጂ ሰባቱ ጉባኤ የሚካሄድባትን ተራራማዋን የክሩን የመዝናኛ ስፍራ ጎብኝተዋል። We're going to discuss our shared future. A global economy that creates jobs and opportunity. ስራና ለላቁ ፈጠራዎች ድል በሚሰጠው የዓለም አቀፍ የምጣኔ ሀብት ይዞታ፣ በጠንካራና የበለጸገ የአውሮፓ ህብረት ዘለቄታና በአውሮፓና በአሜሪካ መካከል በሚደረጉ አዳዲስ የንግድ ልውውጥ ውጥኖች ዙሪያ እንነጋገራለን። በዩክራይን የጠባጫሪነት አቋም እያራመደች ባለችው ሩሲያ ላይ ለሚወሰዱ በሚችሉ ወይም ሊወሰዱ በሚችሉ ተጨማሪ እርምጃዎችና እንዲሁም ጽንፈኞች በየቀኑ የሽብር ጥቃቶች ስጋትና የአካባቢ አየር ለውጥን በተመለከቱ ርዕሰ ጉዳዮች ዙሪያም እንወያያለን። በጀርመን አስተናጋጅነት የሚካሄደው የዘንድሮ የጂ ሰባት ጉባኤ የሁለተኛውን ዓለም ጦርነት ማብቂያ ተከትሎ ለበርካታ አሰርታት ተነጣጥለው የቆዩት ሁለቱ ጀርመኖች አንድ ከሆኑበት ሀያ አምስተኛ ዓመት ጋር ተገጣጥሟል። ኦባማ በሰነዘሩት አስተያየት በሩሲያና የዩክሬን ግጭትም ሆነ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን በኢራቅና በሶሪያ በሚያካሄደው ወታደራዊ እንቅስቃሴ የተፈጠረው ሁኔታ ሊለወጥ መጪው ጊዜ ሰላምና ብልጽግና የሰፈነበት ሊሆን እንደሚችል ጀርመን ጥሩ ማሳያ ናት ብለዋል። እነዚህ ሁሉ ከባድ ፈተናዎች ናቸው። ይሁን እንጂ ታላቅ ተስፋ የሚሰጠኝ የጀርመን ምሳሌ ነው። የያዝነው ዓመት የሁለተኛው የዓለም ጦርነት ያበቃበት ሰባተኛ አመት። ግዙፉን የሰሜን አትላንቲክ ቃል ኪዳን አገሮች የጦር ስምምነት የተመሠረተበት በርካታ ከስር ዓመት በላይ እና ዓለምን በታላቅ ተስፋ የጠመቀው የሁለቱ ጀርመኖች ውህደት ሀያ አምስተኛ ዓመት የሚዘከርበት ነው። እኛ ሁላችን በዛሬ ዕለት ከዚህ የመገኘታችን እውነታም ግጭቶች ማብቂያ ሊበጅላቸውና ታላላቅ ምርታዎችም ሊዘገቡ ወይም ሊዘገቡ የመቻላቸው አይነተኛ ዋቢ ነው። ሁለቱ መሪዎች ኦባማና መርክል ያደረጉት ውይይት ይበልጡን ዓለም አቀፍ ማዕቀብ ከተጣለባት ከአንድ ዓመት በኋላ አሁንም በምስራቃዊ ዩክሬን የሚንቀሳቀሱት ተገንጣይ ኃይሎች የሚያግዝ የተለያዩ የጦር መሳሪያዎችን በገፍ ከማስገባትና የጦር አማካሪዎችን ከመላክ ያልተቆጠበችውን ሩሲያን ለማስቆም በሚያስችሉ መንገዶች ዙሪያ ያተኮረ ነው። ሁለት ወራት ብቻ የቀሩት በሩሲያ ላይ የጣለው ማዕቀብ እንዲራዘምና ከሩሲያ ጋር ቁርኝት ያላቸው ኃይሎች ከዩክሬን ምድር እንዲለቁ የተደረሰው ስምምነት ተግባራዊ እንዲሆን፣ ሉዓላዊነቷንም የሚያስከብር እንዲሆን ኦባማ እና መርክል መስማማታቸውን የዩናይት ስቴትስ ባለስልጣናት አመልክተዋል። ኦባማ ሌላው ቅድሚያ የሚሰጡት የጉባኤው አጀንዳ ጃፓንን በሚጨምረው ከፓሲፊክ ሀገሮች ጋር የሚደረጉ አዳዲስ የንግድ ልውውጥ ድርድሮችን ይጨምራል። የሰኞው አጀንዳ በጸረ ሽብር ላይ ያተኮረና ፕሬዚዳንት ኦባማ ከኢራቁ ጠቅላይ ሚኒስትር ሀይደር አልአባዲ ጋር የሚያደርጉትንም ውይይት ያክላል። ፕሮግራማችን ይቀጥላል። ሁለተኛው አጋማሽ ሄደናል። ቀደም ሲል ለሁለተኛው አጋማሽ እስካሁን ያቆየኑን እናሰማችኋለን። የፈረንሳይ ፖሊስ ዋና ከተማይቱ ፓሪስ ውስጥ የሰፈሩ የአፍሪካ ፍልሰተኞችን በኃይል እያነሳ ነው። ሰለሞን አባተ ዝርዝሩን ይዟል። ፓሪስ ውስጥ የከተማይቱን ብርት ላይ የሰፈሩ ሱዳናውያን፣ ኤርትራውያንና ሶማሊያውያን ስደተኞች ድንኳኖች ተክለው በየባቡር ጣቢያው ድልድዮች ስር እንደሚኖሩ ዋል ስትሪት ጆርናል ዋል ስትሪት ጁርናል የሚባለው እለታዊው የአሜሪካ ጋዜጣ ዘግቧል። የፈረንሳይ ፖሊስ 380 የሚሆኑትን ከያሉበት እያስነሳ ድንኳኖቻቸውንም እያፈራረሰ መሆኑን፣ 76 ሴቶችና ሕጻናት ፓሪስ ከተማ ውስጥና በአካባቢዋ በሚገኙ የድንገተኛ ሁኔታ መኖሪያ ቤቶች እንዲሰፍሩ መደረጋቸው ተገልጿል። ይህንን ላለፉት ስድስት ቀናት የዘለቀ የፖሊስ ዘመቻ በስፍራው ሆኜ እያየሁ ነው። እኔ ነፃ ጋዜጠኛ ነኝ ያለ ሰው ባልደረባዬ ቱጁቤ ሆራ ማምሻውን አነጋግራ ነበር። ራፋኤል ክራፍት ይባላል ለው ብሏል ጋዜጠኛው። ሌላ ቦታ ወስደን እናሰፍራቸዋለን የተባለውም እውነት አይደለም ብሏል። ፍልሰተኞች በኃይል እንዲነሱ እየተደረገ ነው። አብዛኛቸው ሱዳናውያንና ኤርትራውያን የሆኑ ከፓሪስ አራዳ እንዲነሱ እየተደረገ ነው። ባለፈው ሳምንትም ወደ ሌላ ቦታ እናዛውራቸዋለን ብለው ከአንድ ባቡር ጣቢያ አንስተዋቸው ነበር። ያን ግን አላደረጉም፣ ማለት አላሰፈሯቸውም። መጠለያ ሰፈሩ ውስጥ ከነበሩ አራት መቶ ስደተኞች ሁለት መቶ የሚሆኑት አሁንም ፓሪስ ውስጥ እየተንከራተቱ መሆናቸውን ራፋኤል ጠቁሟል። እዚህ ብዙ ተሟጋች ሰልፈኞች ወጥተዋል። አንዳንድ የኮሚኒስት ፓርቲው፣ የአረንጓዴ ፓርቲው አባላት የሆኑ ተመራጮችም እንዲሁ ወጥተዋል። የፍልሰተኞችንና የስደተኞችን መብቶች ከፖሊስ ጣልቃ ገብነት ለመከላከል እየጮሁና እየታገሉ ነው። ፖሊስ ፍልሰተኞቹን ለማወቅ ወደየጣቢያው እየወሰደ ነው። የአውሮፓ መንግስታት በቅርቡ ህገ ወጥ አስተላላፊዎችን ለመመንጠርና ጀልባዎቻቸውንም ለማውደም ተስማምተዋል። ይሁን እንጂ ሜዲትራኒያን ባህርን በየቀኑ የሚያቋረጡ ፍልሰተኞች ቁጥር እየጨመረ ነው። የሚሞተው ሰው ቁጥርም እንዲሁ እየበዛ ነው። ባልደረባይ ምንያ አፈወርቂ ደግሞ ሁለት ኤርትራውያንን አነጋግራ ነበር። መንግስት አብ ቆባ ሚካኤል ፓሪስ ነው ያለው። ዛሬ ጠዋት ወደ ፖሊስ ጣቢያ እንደወሰዷቸው ይናገራል። የፈረንሳይ ተቃዋሚዎች ሲያግዟቸው እንደነበር ይናገራል። የምንኖረው ሜዳ ላይ ነው ብሏል መንግስት አብ። ምንያ ሌላም ኤርትራዊ ፍልሰተኛ አነጋግራለች። ኤርሚያ ሳፍቴ ይባላል። ከላይ ወርሕና ኮይኑ ኣሎ ከላይ ወርሒ ጸገም። ኤርሚያስ ፈረንሳይ ከገባ ሁለተኛ ወሩ ነው። ጋዜጣ ላይ ሶስት መቶ ስድሳ ኤርትራውያንን ተቀብለናል ብለው ባለስልጣናቱ ቢናገሩም እውነት እንዳልሆነ ገልጿል። ስለዚህም ሰላማዊ ሰልፍ መውጣታቸውና ለሶስተኛ ቀን አደባባይ መዋላቸውን የፓሪስ ፖሊስ እየደገፏቸው ያሉ ፈረንሳውያንን ሳይቀር በኃይል እየያዘ በማሰር ላይ መሆኑን ተናግሯል። ኤርሚያስ ጉተማ ታደለ ባለፈው ሳምንት ጓደኛውን ለመጠየቅ ከሮማ ወደ ፓሪስ ወጥቶ ነበር። እናም ይህ ሁኔታ ሲፈጠር እዚያው ቀርቶ مكتات الجمرة እቤትና ወረቀት እንሰጣቸዋለን ለሁሉም ምናምን ነገር ብሎ በፖሊስ መጥቶ ከበቡና የዛሬ ሳምንት እንዳለ በቲቪ ምናምን ነገር አሳዩና ለዘጠኝ ሺህ ሰው ወረቀት ሰጠናቸው ለፈረንሳይ ስደተኛ ወረቀት ሰጠናቸው ቤት ሰጠናቸው ብሎ በቲቪ አሳዩ ማለት ነው። ግን እቤት ሰጠናቸው ብሎ ከዛ ወስዶ እቤት አልሰጧቸው ሜዳ ላይ ነው የበጠኗቸው። ራቅ አድርጎ ከከተማ ቱር ምናምን ባል ከተማ አለ ወደ ሶስት ሰዓት አካባቢ ነው የሚያስኬደው ማለት ነው። እዛ የወሰዱ በመኪና በጠኗቸው። ከዛ ነው ልጆቹ ተሰብስቦ በስልክ የተደዋወሉ የተጠያ ሲጠያየቁ ተሰባስቦ ፓሪስ ላይ ተመለሱና ሰላማዊ ሰልፍ ማድረግ ጀመሩ ማለት ነው። እና የእሱ ሂደት ነው ዛሬ ድረስ የመጣው። እና ፖሊስ ምንድን ነው የሚያደርገው? ይኸውልህ ያ ነገር ውሸት መሆኑ ታወቀ፣ ህዝቡ አወቀ። እና ከስደተኞቹ ጎን መቆም ጀመረ። ቲቪ ድጋሚ ተላለፈ ማለት ነው ለዘጠኝ ሺህ ሰው ወረቀትና ቤት ሰጠናቸው ብሎ ለአርባ ሰው ነው የሰጡት። እና ያ ነገር ታየ። እና ህዝቡ መንግስቱ መቃወም ጀመረ። እንዴት እንደዚህ ታደርጋላችሁ? የስደተኛ መብት ከበር እናንተ ከስደተኛ በስደተኛ ስም በጣም ብዙ ብር እንደሚታገኙ እናውቃለን ከእኛም ገቢ ትሰበስባላችሁ፣ በስደተኛ ስም ግን ለእነሱ ምን ማታደርጉላቸው? እስካሁን ድልድይ ላይ ነው የሚያድሩት። ባለፈው ደግሞ የባስ ብሎ እኛንም ዋሻችሁ ምናምን ነገር ብሎ የህዝቡ ከስደተኛ ጎን መቆም ጀመረ ማለት ነው። የሀገሬው ሰው እና ፈረንሳዊያኑ ማለት ናቸው። አዎ፣ አዎ፣ አዎ። አሁን ቪዲዮ ልክላቸው ነበረ። በጣም ብዙ ፈረንሳውያን አሉ በቋንቋቸው። ትናንትና ወደ አራት ሺህ ምናምንም የሆኑ ነጮች ነበሩ ሰላማዊ ሰልፍ የወጡት ዛሬ እዛው አካባቢ ላይ ፖሊስ እነሱን በጉልበት ለማስነሳት ባለፈው እንግዲህ አባሯቸዋል። እንደዚህ ወስዶ ሜዳ ላይ ጥሏቸዋል። አሁን ደግሞ በጉልበት ከዛ ጋር ለማስነሳት ፖሊስ መጣ ማለት ነው። ፖሊስ መጣ፣ ህዝቦቹ ደግሞ እንዳለ ግር ብሎ መጡና ስደተኛውን ማገዝ ጀምሩ ማለት ነው። እዚህ ጋር ነው እንግዲህ እንትን ግብ ግብ የተፈጠረው በፖሊስና በህዝብ እንዲሁም በስደተኛ መካከል ማለት ነው። በዚህ ውስጥ በጣም ብዙ ስደተኞች ተመተዋል። በጣም በጣም ብዙ ስደተኞች ፌንት ነቅለዋል። አረፋ ምናምን ስደብቁ አጠገባቸው ነበሩ። ቪዲዮ የቀረጽቋቸው ነበረ። የፈረንሳይ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫ የለም። አሁን ደግሞ የስፖርት ክፍለ ጊዜ ላይ ደርሰናል። ሰለሞን ክፍሌ ያቀርበዋል። በሙስና ቅሌት እየታመሰ ባለው ፊፋ እያደር ብዙ በጣም ብዙ ጉድ እየወጣ ነው። በአመራሮቹ የተበላ ጉቦ በተራው ሊበላቸው ተቃርቧል። በእግር ኳስ ባርሴሎና የሻምፒየንስ ሊጉን ዋንጫ ለሦስተኛ ጊዜ አነሳ። እንደምናመሽታችሁ ልኛል። የተከበራችሁ አድማጮቼ፣ ፍቅሩ ኪዳኔን ከፓሪስ ገዛኝ ጽዮን መስቀልን ከአዲስ አበባ ይዣለሁ። አብራችሁን ቆዩ። በሙስና ቅሌት እየታመሰ ያለው ፊፋ በፕሬዝደንቱ የሥልጣን መልቀቅ ውሳኔ አላበቃም። ቀስ በቀስ ብዙ ጉድ እየወጣ ነው ይላሉ የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ። ሰላም አቶ ፍቅሩ፣ ጤና ይስጥልኝ። አንድ ሁለቱን አዲስ የወጡ ዘገባዎች እያነሳን ብንነጋገር ብዬ ነው የደወልኩት። የ2010ን የዓለም ዋንጫ እናስቀድም መሰለኝ ሞሮኮ አሸንፋ እንደነበርና ድምፁ ተጭበር ብሮ ለደቡብ አፍሪካ እንደተሰጠ ነው የለንደኑ ዘ ሰንዴ ታይምስ የዘገበው። የርሶን ያካፍሉን። ደቡብ አፍሪካ አስር ሚሊዮን ዶላር ለዌስት ኢንዲስ ጥቁር ሀገሮች በእርዳታ መልክ በፊፋ አማካይነት መስጠቷንና ጠቅላላው የዝግጅቱ ሂሳብ እንደ አውሮፓ አቆጣጠር በሁለት ሺ አስራ አንድ ለፊፋ ኮንግሬስ ቀርቦ የጸደቀ መሆኑን የሚያረጋግጡ ሰነዶች አሉ። የኤፍ ቢ አይ ሪፖርት እንደሚያመለክተው ሞሮኮ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ዘጠና ስምንት የዓለም ዋንጫን ውድድር ለማዘጋጀት ከፈረንሳይ ጋር በተወዳደረች ጊዜ የትሪዲዳንና ቶባጎ ተወላጅ የሆነው ዣክ ዋርነር ድምፁን እሰጣለሁ ጉቦ ስጡኝ ብሎ መጠየቁን ያመለክታሉ። ይኸው መክረኛ ዋርነር ግብፅ ከደቡብ አፍሪካና ከሞሮኮ ጋር ለሁለት ሺህ አስር ዓለም ዋንጫ ስትወዳደር በነፍስ ወከፍ አንድ ሚሊዮን ዶላር ብትከፍሉኝ እኔ ሰባት ድምፅ አመጣላችኋለሁ ብሎኝ ነበር በማለት በጊዜው የግብፅ የስፖርት ሚኒስትር የነበሩት ተናግረዋል። ጃክ ዋርነር ጋር የተዋወቅ ነው እንደ ሮፓ አቆጣጠር በሺጠ መቶ ሰማኒያ ስምንት በሴውል ኮሪያ ኦሊምፒክ ጨዋታ የጓንዡ መደብ እግር ኳስ ውድድር የፊፋ ፕሬስ ኃላፊ ሆኜ ነው። አጭበርባሪ መሆኑን የተረዳሁት ግን እንደ ሮፓ አቆጣጠር በሺጠ መቶ ዘጠና ስምንት በፈረንሳይ የዓለም ዋንጫ ውድድር ጊዜ ከፓሪስ ማርሴይ የሚባል ከተማ መጥቶ ሰላሳ ሺህ ዶላር ተሰረኩ በማለት ፊፋ እንዲተካለት የተጠየቀ ጊዜ ነው። ለ2010ሩ የዓለም እግር ኳስ ዋንጫ ማጣሪያ ፈረንሳይና አየርላንድ ሲጫወቱ ፈረንሳይ ያለፈችው አንዱ ተጫዋቿ ኳስ በእጁ አመቻችቶ ባገባት ጎል ነው። እናም አየርላንድ ክስ እንዳትመሠረት ፊፋ አምስት ሚሊዮን ዶላር ጉቦ ከፍሏል ተብሎ ይከሰሳል። በዚህስ ላይ የሚሉን አላቶ ፍቅሩ አስደናቂው የፈረንሳዩ ተጫዋች ሀንሪ በቅርብ ለኒውዮርክ ኮስሞስ ሲጫወት የነበረው፣ ከአየርላንድ ጋር በነበረው ግጥሚያ ላይ በእጁ ኳሷን አቁሞ ግብ አግብቶ ነበር። ያለ ዳኛው በስተቀር ሁላችንም አይተናል። ይህም ግፍ ፍርድ ቤት እናቀርባለን የሚል ልጭምጭምታ የሰማው ፊፋ ረብሻውን ለማዳን አምስት ሚሊዮን ዶላር ለአየርላንድ በእርዳታ መልክ መክፈሉ ተረጋግጧል። በሌላ በኩል የሁለት ሺ አስራ ስምንትና ሁለት ሺ ሀያ ሁለት ማለትም ሩሲያና ካታር የሚያዘጋጁት የዓለም ዋንጫም ጥያቄ ውስጥ ገብቷል። እንዲያዘጋጁ ወይም ሌላ ምርጫ እንዲካሄድ ሊደረግ ይችላል ይላሉ። አሁን በሚካሄደው ምርመራ ሩሲያና ካታር በሙስና ማሸነፋቸው ከተረጋገጠ እንደገና ምርጫ ሊካሄድ ይችላል የሚል ፉጨት ተሰምቷል። ለጊዜው ግን ምንም አይነት ማስረጃ የለም። ምዕራባውያን ሩሲያን ባይወዷትም ቅሉ የኮካዚያን የነጭ አገር ስለሆነች እስከዚህም አይረብሹም። ትንሽ ፍንጭ ካገኙ ግን የካታርን ዝግጅት ለመቀማት ወደኋላ አይሉም። በተለይ ካታር ማዘጋጀት የምትችለው በታህሳስና ግንቦት ስለሆነ አውሮፓያኖች ጭራሽ ደስ አላላቸውም። አቶ ፍቅሩ፣ ለመጨረሻ የፕሬዚደንቱ ሴፕ ብላትርስ ጉዳይ ምን ላይ ነው? አሁን አዲስ አመራር እስኪመረጥ ይቆያሉ ነበር የተባለው ባለፈው ማክሰኞ ስልጣን እለቃለሁ ማለታቸውን ተከትለው የወጡ ዘገባዎች ብላተር በመጀመሪያ ፊፋ የተቀጠረው ዴቨሎፕመንት ኦፊሰር ተብሎ ነው። በዚህም የተነሳ ስራውን የጀመረው እንደ አውሮፓ አቆጣጠር በሺጠ መቶ ሰባ ስድስት ኢትዮጵያ የአፍሪካ ዋንጫ ውድድር ባዘጋጀች ጊዜ አዲስ አበባ መጥቶ በአፍሪካ አዳራሽ የአርቢትር እና አድሚኒስትራሽን ኮርስ በዘጋጀበት ጊዜ ነው። አሁን ሁሉም የሚያዋክበው ብላተር ፊፋን ሀብታም ያደረገ ለየአህጉሩ ፉትቦል ኮንፌዴሬሽን በአሁኑ አመት ሰባት ሚሊዮን ዶላር ማለትም በየአራት አመቱ ከሚሰጠው አስር ሚሊዮን በላይ ያበረከተ ለፌዴሬሽኖች እስከ አራት መቶ ሺ ዶላር የሚያወጣ ጽህፈት ቤት ወይም የፉትቦል አካደሚ ለመስራት ያስቻለ ለእግር ኳስ እድገት እስከ አንድ ሚሊዮን ዶላር ያስመዘገበ መሪ ነው። እንግሊዞች ወን ያም ራይት ኖ ዋን ሪሜምበር ወን ያም ሮንግ ኖ ዋን ፎርጌት እንደሚሉት ማለትም ትክክለኛ ሲሆን ማንም አያስታውስም፣ ስሳሳት ግን ማንም አይረሳም። ይህም ማለት ሁኔታ ላይ የደረሰው ብላ ጥር ደግ ደጉን ጉዳይ በመርሳት ቅሌቱን ብቻ በማስታወስ ዘመቻው እንደሚቀጥል ግልጽ ነው። የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ አመሰግናለሁ። ለእግር ኳሱ ስፖርት ዜና ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ትናንት በአዲስ አበባ ስታዲየም ከዛምቢያ አቻው ጋር ባደረገው የወዳጅነት ጨዋታ በእንግዳው ቡድን አንድ ለባዶ ተረቷል። የወዳጅነት ጨዋታው ከሁለት ዓመት በኋላ ለሚደረገው አህጉራዊ ሻምፒዮን ሁለቱም ቡድኖች ያለባቸው ማጣሪያ ለመወጣት የሚያስችል የአቋም መለኪያ ነው። የዛምቢያ ቡድን አሸናፊ የሆነበትን ብቸኛ ጎል ያስቆጠረው እረፍት ለመውጣት በተቃረቡበት ወቅት ሲሆን፣ በኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ አስር አልጄሪያ፣ ሊሶቶ እና ሲሸልስ ሲሆኑ፣ ዋሊያዎቹ የፊታችን እሁድ የመጀመሪያውን ማጣሪያ ከሊሶቶ አቻው ጋር በባህር ዳር ስቴዲየም ያደርጋል። በውጭ የእግር ኳስ ዜና በታላቅ ጉጉት ሲጠበቅ የቆየው ስልሳኛው የአውሮፓ ክለቦች ሻምፒዮንስ ሊግ የፍጻሜ ጨዋታ በበርሊን ኦሎምፒክ ስቴዲየም ከትናንት በስቲያ ቅዳሜ በድምቀትና በጠንካራ ፉክክር ተጠናቋል። እንደተጠበቀውም የስፔኑ ባርሴሎና የጣሊያኑን ጁቬንቱስ ሶስት ለአንድ በመርታት ስልሳኛውን አህጉራዊ ዋንጫ አንስቷል። በመከላከል ጨዋቱ ያዘነበለው የጁቬንቱስ ቡድን ተከላካዮች አስፈሪውን የከዋክብት ጥምረት ሜሲ፣ ሱዋሬስና ኔይማርን መመከት አልተቻላቸውም። በሊዮኔል መሲ ተዋናይነት የጨዋታ ብልጫ የነበረው ባርሴሎና በአራተኛው ደቂቃ ነበር በፈጣን ቅብብል ራቲቼክ ጎል ያስቆጠረው። ከረፍት መልስም በሃምሳ አምስተኛው ደቂቃ አልቫሮ ሞራቶ ጁቬን አቻ አድርጎት ነበር። ሆኖም ከአስራ ሶስት ደቂቃ በኋላ ሊዮኔል ሜሲ መሀል ሜዳውን አቆራርጦ ከርቀት መሬት ለመሬት አክርሮ የመታው ኳስ የጁቬ በረኛ እንደምንም መልሶበታል። ቡፎን የተፋት ኳስ መብረቁ ሱዋሬዝ እግር ስር ደርሳ መረቡን አቃንቆ ደጋፊውንም አስጨፍሮታል። የጨዋታው የፍጻሜ ፍሽካ እየተጠበቀ ኔይማር ሶስተኛውን ጎል አስመዝግሟል። ኔይማር ቀደም ሲልም በግንባር ገጭቶ አስቆጥሮ ነበር። ሆኖም በእጅ በመንካቱ ዳኛው ሽረውበታል። ባርሴሎና በሀገር ውስጥ በአመቱ ውድድር ሁለት ዋንጫ ያነሳ ሀያል ቡድን ሲሆን፣ የአህጉሩን ዋንጫ አክሎበት በአመቱ ሶስት ትልልቅ ድሎችን ማስመዝገቡ ትልቅ ስኬት ሆኖለታል። በአንድ አመት ሶስት ዋንጫ ለሁለተኛ ጊዜ በማንሳቱም ባርሳ አዲስ ታሪክ አስመዝግቧል። ይኸው ነው። አመሰግናለሁ። ገዛኸኝ ጽዮን መስቀል ከአዲስ አበባ። በዙ እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እስክንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞንን ለዝግጅቱ እናመሰግናለን። አሁን አፍሪቃ ነክ ርዕሶች ይከተላል። በየአመቱ ስለ አፍሪቃ የሚካሄደው የዓለም የኢኮኖሚ መድረክ ባለፈው ሳምንት በኬፕ ታውን ደቡብ አፍሪካ ተካሂዷል። የወቅቱ ስብሰባ ትኩረት የሰጠው የአህጉሪቱ የኢኮኖሚ እድገት መዋለ ነዋይ አፍሳሾችንና የንግድ ተቋማት ባለቤቶችን የሚጠቅም ብቻ ሳይሆን ሰፊው የአፍሪቃ ህዝብንም ጭምር እንደሆን የሚያስችል መንገድ በመፈለግ ላይ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ አኔታ ፖወር ከጆሃንስበርግ የላከችውን ዘገባ አዳነች ለዚህ ፕሮግራም አቅርበዋል። አፍሪቃ ለምዕት ዓመታት ያህል በተፈጥሮ ሀብቷ ምክንያት የኢኮኖሚ ጦርነት አውድማ ሆና ቆይታለች። ይሁንና ባለሥልጣኖች፣ መዋለ ንዋይ አፍሳሾችና የንግድ መሪዎች በየዓመቱ ስለ አፍሪቃ የሚካሄደውን የዓለም የኢኮኖሚ መድረክ አመለካከትን ለመቀየር ለ25 ዓመታት ያህል ሲጥሩ ቆይተዋል። በአሁኑ ወቅት ታዲያ የዓለም የኢኮኖሚ መድረክ በሌላ ግብ ላይ አትኩሯል። የአፍሪቃ የኢኮኖሚ እድገት በብዙ መቶ ሚሊዮኖች የሚቆጠሩ በአስከፊ ድህነት የሚኖሩ አፍሪካውያንን በሚጠቅም ሁኔታ እንዲራመድ ለማድረግ መጣር ዋናው ትኩረቱ እንዲሆን ወስኗል። ከዓለም ትልቋ በኢኮኖሚ የዳበረች ሀገር ዩናይትድ ስቴትስ የንግድና የመንግስት ባለሥልጣኖች እንደሚሉት ባለፈው ዓመት ኬፕ ታውን የተካሄደው የዚህ ዓመቱ ጉባኤ ሰፊው ህዝብንና መዋዕለ ንዋይ አፍሳሾችን የሚረዳ የተረጋጋና ዘላቂ እድገት እንዲኖር ያስፈልጋል የሚል ሰፊ ግንዛቤ እንዳለ ተረድቷል። ኤሊዛቤት ሊትልፊልድ በውጭ ሀገራት የሚደረግ የግል መዋለ ንዋይ ኮርፖሬሽን ፕሬዚደንትና ዋና ስራ አስፈጻሚ ናቸው። ኮርፖሬሽኑ ለግል ዘርፍ ውጥኖች የገንዘብ ብድር የሚሰጥ የዩናይትድ ስቴትስ መንግስት ድርጅት ነው። ከከርሰ ምድር ከፀሐይና ከነፋስ ኃይል የሚገኙ የኤነርጂ ምንጮችን እንዲሁም የተፈጥሮ ጋዝን በመሳሰሉ ወደ ተሻለ እድገትና ልማት በሚያመሩ አፍላቂ ውጥኖች ላይ ያተኩራል። በዚህ ጉዳይ ላይ ያለው ፍላጎት እየጨመረ መሄዱን እያየን ነው። ከብዙ ችግሮች አንዱ የሆነውና እኔ በበኩሌ የማተኩርበት ነጥብ በብዙ የአህጉሪቱ ክፍሎች በመታየት ላይ ያለው የኢኮኖሚ እድገት መላይ አፍሪቃ ህዝቦች የሚቋደሱት የሰፊውን ህዝብ የኑሮ ደረጃ የሚያሻሽል እንዲሆን ለማድረግ የሚቻለው እንዴት ነው የሚለው ነው። ይሁንና ይላሉ የዩናይትድ ስቴትስ የንግድና የልማት አገልግሎት ስራ አስኪያጅ ሉካዲያ ዛክ፣ አብይ ተግዳሮቶች መሆናቸው እንዳልቀረ ያወሳሉ። አንዱ ችግር አህጉሪቱ ጥሩ መንገዶች፣ የኤሌክትሪክ ግሪዶችና ሌሎች ለኢኮኖሚ እድገት የሚያስፈልጉ መሰረተ ልማቶች አለመኖራቸው እንደሆነ ልትልፍድ አስገንዝበዋል። የአለም ባንክ እንደሚለው አፍሪቃ፣ እነዚህን ችግሮች ለማቃለል በአመት ቢያንስ 93 ቢሊዮን ዶላር ያስፈልጋታል ይላል። በሁለቱ ቀናት ጉባኤ በተደጋጋሚ ከሰማናቸው ነገሮች አንዱ በአህጉሪቱ ዋናው የኢኮኖሚ እድገት እንዳይኖር እንቅፋት የሚሆነው የመሰረተ ልማት ያለመዘርጋት ነው የመሰረተ ልማት መዘርጋት አስፈላጊነት ነው። ሌላው በጉባኤው በተደጋጋሚ የሰማነው ነገር ለመሰረተ ልማት የሚያስፈልጉ በሚገባ የተዘጋጁ ውጥኖች አለመኖር ነው። የመሰረተ ልማት እድገት ጊዜና ብዙ ወጪ የሚጠይቅ በመሆኑ የትርፍ ጥማት ላላቸው መዋለ ንዋይ አፍሳሾች ብዙም ላይዋጥላቸው ይችላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የልማት አማካሪ ዳኒኤላ ባሎየርስ ግን መዋለ ንዋይ አፍሳሾች በልማት ውጥን ላይ ፍላጎት ማሳደራቸው እንዳስደሰታቸው ገልጸዋል። በአፍሪቃ የዓለም ኢኮኖሚ መድረክ የንግድ ማህበረሰቡ የዚህ አካል የመሆን ፍላጎት እንዳለው አይተናል። የንግድ ማህበረሰብና መንግስታት አካታች ስለሆነ እድገት ሲናገሩ አይተናል። ይህም የግል መዋለ ንዋይ የኢነርጂና የእርሻ ችግሮችን በመፍታት ረገድ ሴቶች በኢኮኖሚው ላይ የሚኖራቸው ሚና እንዲጨምርና የሴቶች ተሳትፎ በኢኮኖሚ እድገት ላይ ስለሚኖረው ሚና መንግስታትና የንግድ ማህበረሰቡ እየተነጋገረ ነው። ስለ አፍሪቃ የተካሄደው የዓለም የኢኮኖሚ መድረክ ጉባኤ ባለፈው አርብ ማብቃቱ ይታወቃል። አድማጮች፣ ስለ አመታዊው የአፍሪቃ የዓለም ኢኮኖሚ መድረክ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ፕሮግራማችን ይቀጥላል ዛሬ ዕለቱ ሰኞ ቀኑ አንድ ሰኔና ሰኞ ገጠመ እና ምን ይሁን ምንም አጉል እምነት ግን ነበረ አሁንም አለ በነገራችን ላይ እንዲህ ነገር ሲገጥም ለወግ ይመች የለም ሰሎሞን አባታ የጤና ፕሮግራሙን አዘጋጅቶ ነበር ግን ሰኔና ሰኞ ገጠመና ቦታውን ወሰደበት ነገሩ ተራ ወይም አጉል እምነት ነው እዚህ ለምሳሌ አሁን ከቀኑ ገና ስምንት ሰዓት ከአርባ አምስት ደቂቃ ግድም ነው ኢትዮጵያ ደግሞ መሽቷል ስለዚህ ቀኑም ሰላም ውሏል ምሽቱም ደህና ነው። ይሄ እንግዲህ እምነት ከየት እንደመጣ አፋዊም ቢሆን ታሪክ ነበረውና የትናንት ሬዲዮ መጽሔትን ስንሰራ ለንጉሴ አክሊሉ ጥያቄ ያቀረብኩለት የቄሳርን ለቄሳር ነው እኮ አዲሱ አለ። የቀኑን ለቀኑ ማለቱ መሆኑ ገባኝ። እሺ ንጉሴ ቀጥል። እስኪ ሰኔና ሰኞ ነው እንግዲህ መቼም አንዳንድ ገጠመኞች ሲኖሩ ለአድማጮች ማጫወት ማካፈል አገቢ ነውና። ዛሬ ስለ ሰኔና ሰኞ በጥቂቱ ላጫወታችሁ እፈልጋለሁ። በአስራ ስምንተኛው መቶ ክፍለ ዘመን መጀመሪያ ላይ ምርድ አዝማች ወሰን ሰገድ የሸዋ ንጉስ ነበሩ። ቤዛነወልድ የሚባል መምህር ከጎንደር መንዝ ሄዶ ያስተምር ነበርና አዋቂ ሰው ነበርና ንጉሱ እንደው እኔ የምሞተው መቼ ይሆን መቼ ይመስልሃል? ብለው ጠየቁት ነው የሚባለው። እሱ ደግሞ እርስዎ የሚሞቱት ሰኔና ሰኞ የገጠመ እለት ነው ይላቸዋል። እሱ ግን ከአራት አመት በኋላ ሰኔና ሰኞ እንደሚገጥም ያውቃል እና በአጋጣሚ እሳቸው አያውቁም። እሱ እንዳለው ልክ ሰኔና ሰኞ በገጠመበት አመት አሽከራቸው አልጋቸው ላይ እንዳሉ ገደላቸው ነው የሚባለው። በወቅቱ የነበረው የጎንደር መስፍን ከራስ ጉግሳ ጋራ ለመዋጋት ሲዘጋጁ መኳንንቶቻቸው ስላልወደዷቸው ወሰን ሰገድን ማለት ነው ከአሽከራቸው ጋር ተማክረው አስገደሏቸው ይባላል። በዚህ ግድያ ውስጥ የንጉሱ እጮኛ የነበረች ጸሐይ ጠቀስ ስም ያላት አንድ ሴትም እንደነበረች በታሪክ ይዘከራል። እና ታዲያ ይኸው ቤዛነወልድ ወልድ አጤ ምኒልክንም እንደው በዚህ ሊፈትናቸው ፈልጎ የንጉስ ወሰን ሰገድን እጮኛ ስም በመጥቀስ እንዲህ አላቸው ይባላል። ምኒልክ ከቤትህ አትውጣ ባፈና ባፈና ያጤ ምኒሊክ ባለቤት ነበሩ። ምኒሊክ ከቤትህ አትውጣ ባፈና ፀሐይ ለነጋሲ ጥሩ አይደለምና ብሎ ገጠመባቸው አሉ እንዲህ አይነት እድል ሊገጥምህ ይችላል በሚል ምኒሊክ ግን ይህን እንዳልተቀበሉት ነው። ዞሮ ዞሮ የኢትዮጵያ ሊቃውንት ወርሃ ሰኔን እንደ ሌሎቹ ወራት ብሩክ እንደሆነ፣ የሰላም ወር እንደሆነ፣ የበረከት ወር እንደሆነ ነው የሚናገሩት። በነገራችን ላይ ኤርትራ ከኢትዮጵያ የተለየችው ሰኔ አንድ አስራ ዘጠኝ መቶ ሰማኒያ አራት ዓመተ ምህረት ልክ የዛሬ ሀያ ሶስት አመት ነው። የዛሬ ስድስት አመት ሰኔና ሰኞ ገጥሞ በክርስትና ሃይማኖት አባቶች መካከል ከፍተኛ ውዝግብ ተፈጥሮ እንደነበር እናስታውሳለን። የጸረ ሽብር ህጉም የጸደቀው በዚሁ ዘመን ነበር። በዚሁ አመት ከዛሬ አርባ ስምንት አመት በፊት ሰኔና ሰኞ እንዲሁ ገጥሞ በአዲስ አበባ ስለሆነው ደግሞ የቀድሞው የአዲስ አበባ ማዘጋጃ ቤት ባልደረባ የነበሩት አቶ ጋሻው ገብረ አምላክ የሚያጫውቱንን ሰምተን እናብቃ። እና ያሰኘው የሚባለው እንግዲህ በእኔ በማውቀው ጊዜ የመኪና ከግራ ወደ ቀኝ የተዛወረበት ጊዜ ነው። ያ ጊዜ ከቀኝ ወደ ግራ፣ ከቀኝ ወደ ግራ ነው። ከቀኝ ወደ ግራ፣ ቸርሸር ጎዳናን መንገድ ብንወስደው፣ ቸርሸር ጎዳና ከፖስታ ቤት ወደ ቄ ወደ ወደ ካረጆ ፖስታ ቤት ከላይ ከፒያሳ ማለት ነው፣ ወደ ለገሀር ለመሄድ አሁን መውረጃ ነው የሆነ በድሮ ጊዜ ግን መውጫ ነበሩ። አሁን ደግሞ ከቴዎድሮስ አደባባይ ወደ ላይ ወደ ፒያሳ በምንወጣበት መንገድ የዚያን ጊዜ ደግሞ ምንድን ነው መውረጃ ነበር የነበረው። ያ አዲስ ነገር ነው። የመኪናውም ለውጥ ምን ችግር ያመጣ ይሆን የሚል ስጋት ነበረ። እና ያ ችግር ለጊዜው መደናገር ፈጥሯል። በእርግጥ መኪና የሚኖሩ ሰዎችም አንዳንዱም እንደ ቁርጥ ሳላውቀው አልወጣም ያሉ ሰዎችም ይኖራሉ ብዬ እገምታለሁ። በዚያን ጊዜ ከቤታቸው ለምን መንገዱን ይሄ መጀመሪያ ሳይለይለት አልወጣም ብለ ያሉት የወጡትም ቢሆኑ ያው ትንሽ መደናገር ነበረ። ትራፊኮች አሉ ምን አለ ሕዝቡም እግረኛው መንገድም መደናገር ነበረ። ዞሮ ዞሮ ግን እኔ ሳስታውሰው የጎላ ችግር ግን አል ማስታወሰው ነገር የለም። ይሁን የሰ ስጋት እናንቱ ነው ግን ነበረ፣ በጣም በከፍተኛ ነገር ስጋት ነበረ የዛን ጊዜ። አሁን እንግዲህ ቴዎድሮስን ያነሳ ነው መንታ መንገድ ስለሆነ ነው እንግዲህ ምናልባት የመጀመሪያውም አዲስ አበባ መንታ መንገድ ሊሆን ይችላል። አንድ መንገድ ስጠባብ በሆነች ጊዜ እንደዚሁ የአሁኑ መውረጃ መውጫ፣ የአሁኑ መውጫ መውረጃ ነበር ማለት ነው። በአንድ ጠባብ መንገድ ያው ነው፣ ምንም ለውጥ የለውም። በቃ እኮ መካከል ላይ አንድ ነገር ተደረገበት እንጂ ወሰን እንዳያልፍ መኪና፣ ሁለት መንገድ ሆነ ማለት በመካከል ላይ አንድ ነገር አጥር ታጠረ ማለት ነው። አጥሩ ታጠረ እንጂ ዞሮ ዞሮ የመኪናው ፍሰቱ እንደዚህ አሁን ነው፣ ለውጥ የለውም። መንገዱ ላይ አንድ መንገድ ስለሆነ ብቻ አልተለወጠም ሁለት መንገድ ስለሆነ አልተለወጠም። አንድ ነው። ሁሉም አንድ አንድ ነው። መሪውስ መሪው እንግዲህ ብዙ ሰው ደግሞ እንደውም የመኪናው መሪ ተለውጦ ከቀኝ ወደ ግራ፣ ከግራ ወደ ቀኝ ሆነ የሚልም አለ። እና ይሄ ነገር እንደ እኔ በመሪ አይደለም። ሰው ምናልባት እዚህ ላይ እንደት እንዳየው አላውቅም እንጂ መሪ አሁንም አልፎ አልፎ ግራ መሪ አለ። ድሮም እንደዚህ አይነት ቀኝ መሪ ነበረ። እና በመሪ ደረጃ ሳይሆን የመንገድ ለውጥ ነው እንጂ ከዚያም በኋላ ለምሳሌ እንደ ኬንያ ብንወስድ አሁን የግራ መንገድ ነው ነው የግራ መሪ ነው፣ የቀኝ መሪ ነው። አሁንም እዚህ ሀገር በዛን ጊዜ ስናየው የግራ መሪ ነበር፣ የቀኝ መሪ ነበረ። መሪ አልተነካከም፣ መንገድ ብቻ ነው። መሪው በራሱ መንገድ ቀስ እያለ ሰው አስለውጦ ሊሆን ይችላል። ልክ ከመንገዱ ጋር እንዲመቻቸው መሪዎች ያስለውጡ ሰዎች ሊኖሩ ይችላሉ። ከዚያም በኋላ ያን ጊዜ ግን መሪ አይደለም የተነካከው መንገድ ነው መምጫ የነበረውን መሄጃ። እና የዚህ መምጫ ሆነ ማለት ነው። አቶ ጋሸው አዲስ አበባ እንደው ይሄን ያህል ብዙ መንገዶች ነበሩ እንዴ እንደው መንታ የሆኑ መንገዶች በብዛት ነበር አዲስ አበባ ውስጥ። እንደው በመንታ መንገድ ደረጃ እንደ ትልቅ ዛንግኒ ታየ ነበረውም እንደውም ዋስታውሳለሁ የቸሸር ጎዳና እና የቄራ መንገድ ነው። እንደውም ትዝ ይለኛል ዶክተር አሪጎሪ ሶልከነካ ከአዲስ አበባ ከተማ በግርግሩ ምክንያት ከስልጣን ሲወርዱ እንደ ስልሳ ሰባት ሲወርዱ ስልሳ ስድስት ሲወርዱ፣ እንደ ትልቅ ታሪክም የሰሩት እንደ ጀቡ የተነገረው ማለት በመንግስት ሬዲዮ የተነገረው የስልጣን መውረዳቸውን ገልጾ የቸቸር ጎዳናን እና የቄራ መንገድን ያሰሩ ነበሩ ተብሎ በሬዲዮ ተገልጿል። ራሱ እና በመንታ በሁለት መንገድ ደረጃ ሁለቱ መንገዶች ነበሩ፣ ዛ ጊዜ ነበሩ። ቄራ መንገድ ማለት የቄራ ማለት ከቡና እናሻይ ወደ ቄራ የሚሄደው መንገድ ማለት ነው። ወደ ቀና ቢሄደው መንገድ ማለት መብራት አለ የመራና ሻጋ ቡናና ሻጋ ያለው መብራት ከሱ በታች አለው። ሁለት መንገድ ሆኖ ነበር የተሰራ። ዛ ጊዜ ሰኔ እና ሰኞ እንግዲህ፣ በዚህ ሁኔታ በሁለት ሺ ሰባት አመተ ምህረትም አለፈ እንላቸዋለን። እናመሰግናለን ንጉሴ። እንዲህ አይነት የአጉልምነት እዚህም አለ እኮ በሰለጠኑ ሀገሮች እየራሳቸው አሁን ፍራይዴይ ርቲን አርብና አስራ ሶስት ጥቁር ድመት ጥቁር ድመት ካቋረጠ ጽት ካየ እንደ ትልቅ መጥፎ ነገር ነው የሚታየው። የየራሱ ባህል አለው ሰው ረዥም ፎቆች አስራ ሰባት ፎቅ ያለው ነው የማውቀው። አስራ ሶስት ቁጥር ነው ይዘሉና፣ አስራ ሁለት ብለው አስራ አራት ነው፣ አስራ ሶስት ነው አይነኩም። እዚህ ላይ አንድ ነገር ላጫፍተች ድሮ የመንገድ መቃየርና በሚመለከት ድሮ በሁድ ፕሮግራም አንድ ይድነቃቸው ከአንድ ጣሊያን ጋዜጣ ነበብኩ ብሎ የነገሩን ሴትዮዋ አረንጓዴ ቀለም ተቀብታ አደባባይ ትወጣለች። ሰው እንደ አረንጓዴ ቀለም የምነካሽ ስለዋል፣ አይ ባሌ ሾፌር ስለሆነ ቀይ ሲያይ የተከለከል እንዳይመስለው የጊዜ ነገር እና እንዲህ አይነት ምን አለ በሰኔና ሰኞ ምክንያት ይሄንን አስታወስን ጋር ጫዋት ጊዜ

Look me the eyes, የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ ሶስት እስካሁኑ አራት ሰዓት በ19 በ22ና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን እዚህ ላይ ያበቃ። በአማርኛው ነገ ማታ ከምሽቱ አንድ እስከ አንድ ተኩል ከዛም በመደበኛው እንዲህ እንዳሁኑ ከሶስት እስከ አራት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲሰሩ ንጉሴ ታምሬና ንጉሱ ታምሬና ከቴክኒክ መሐንዲሱ ጋር የምንሰናበታችሁን ያዳኝ ተሳየና አዲሱ አበበነን ቀጥሎ ye karbal salam De voice of america